ጤናና አካባቢ ያው በቁጥር ማስቀመጥ ባልችልም በሌላው አመት ላይ የተከሰቱት ወረርሽኞች ስንት ነበሩ? ከዚህ አመት የተለየ ብዙ አለው የሚለውን ለማለት ምናልባት ምዘን ቁጥሮቹን ማየት ይፈልጋል። እንዲሁ ግን ጠቅለል ባለው ነገር ግን በሁለት ሺህ አስራ አንድ ከሌላው አመት በጣም የተለየ ነው ብለን እናምናለን። ጤና ይስጥልኝ፣ የዝግጅታችን ተከታታዮች እንደምንሰንበታችሁ ዶክተር በየነ ሞገስ በኢትዮጵያ የህብረተሰብ ጤና ኢንስቲትዩት ምክትልዋና ዳይሬክተር ባለፈው 2011 ዓ ም ኢትዮጵያ ውስጥ የተከሰቱ ወረርሽኝ በሽታዎችን አስመልክተው ከሰጡን ማብራሪያ የወሰድነውን ነው ያስቀደም ነው በአመቱ ከስድስት የሚበልጡ ወረርሽኞች የተከሰቱ ቢሆንም በሽታዎቹን ለመቆጣጠር በጤና ጥበቃው ዘርፍ ፈጣን ምላሽ መደረጉን ከባለሙያው ለመረዳት ችለናል። ለመሆኑ ወደ አዲሱ ዓመት እየተሻገሩ ይኖሩ ይሆን? ለምላሹ ለጥቂት ደቂቃዎች አብራችሁን ቆዩ። በተለያዩ ጊዜያት ኢትዮጵያ ውስጥ ሲከሰት አጣዳፊ ተቅማጥና ተውከት በሚል ለዝቦ ይጠራ የነበረው ኮሌራ ባለፈው 2011 ዓ ም ነው በዓለም ደረጃ በሚታወቅበት ስሙ ተጠርቶ ኢትዮጵያ ውስጥ ዋና ከተማዋን ጨምሮ በተለያዩ አካባቢዎች መከሰቱ የተነገረው። ከሀገሪቱ የጤና ጥበቃ አካላት የወጡ መረጃዎች ወረርሽኙን በአብዛኛዎቹ አካባቢዎች ሙሉ ለሙሉ መቆጣጠር መቻሉን ቢያመለክቱም አሁንም በሶስት ክልሎች ላይ በሽታው አልፎ አልፎ እንደሚታይ ይነገራል። በኢትዮጵያ የህብረተሰብ ጤና ኢንስቲትዩት ምክትል ዋና ዳይሬክተር የሆኑት ዶክተር በየነ ሞገስ እንደሚሉት ከኮሌራ ወረርሽኙ የተረፉት የቤንሻንጉልና ጋምቤላ ክልሎች ብቻ ናቸው። ስለዚህ ኮሌራ ወረርሽኝ ከቤንሻንጉልና ከጋምቤላ ክልሎች ውጪ በሁሉ ክልሎችና ከተማ አስተዳድሮች በሌሎ አዲስአበባ ማለት ነው ተከስቶ ነበረ። በእነዚህ ክልሎችም የተከሰተውን የኮሌራ ወረርሽኝ ከቀድሞ ወረርሽኝን ለማረጋገጥ ሰጠ ሚባሽ የተሰጠ ዘርፈኖቱ ምላሽ ነው የሚሆነው። ይህም ስራ ቦታ በተመለከተ ከንጽህና ጋር በተያያዘ እንዲሁም የኮሌራ ክትባትን በመስጠት ጭምር ለብዙ ሰዎች ያው በአብዛኛው የተፈጠሩበት ቦታዎች ላይ ወረሽኝን ያው ለማቆም ተችሏል ማለት ነው። አሁን እንደ አዲስ ወረርሽኝ የተከሰተባቸው ቦታዎች አሉ። በተለይም በአፋር ክልል እና ሶማሌ ክልል እንደ አዲስ የተቀሰቀሰ ወረርሽኝ ያለ አውስም ተመሳሳይ ምላሽ እየሰጠ ነው። በአጭር ጊዜ ውስጥ በቁጥጥር ስር ይውላል ብለን እናስበው ነው። አዲስ አበባን ጨምሮ በአማራ፣ ኦሮሚያ፣ በትግራይ፣ ሶማሌ፣ አፋር፣ ደቡብ ብሄር ብሄረሰቦችና ህዝቦች ክልል ውስጥ ወደ ሰባት መቶ ገደማ ሰዎች በተዛመተው የኮሌራ በሽታ መያዛቸው የተመዘገበ ሲሆን ከሀያ የሚበልጡት በበሽታው ሰበብ ህይወታቸውን ማጣታቸውን መረጃዎች ያመለክታሉ። ባለፈው ሳምንት ደግሞ ሻሸመኔ ላይ ኮሌራ አንድ ሰው ገሏል። አሁን በሀገሪቱ የኮሌራ ወረርሽኝ በከፍተኛ ደረጃ ቀንሷል ቢባልም አሁንም ህብረተሰቡ እንዳይዘናጋ ይመከራል። ሌላው ኢትዮጵያ ውስጥ ባለፈው ዓመት የተከሰተው ወረርሽኝ በትንኝ ንክሻ ሰበብ ከሰው ወደ ሰው እንደሚተላለፍ የተገለጸው ቺኩንጉንያ የተሰኘው በሽታ ነው። የቺኩንጉንያ ወረርሽኝ በሁለት ሺ አስራ አንድ ዓመተ ምህረት በሶስት ክልሎችና በአንድ ከተማ መስተዳድር ላይ ተከስቷል። በአፋር ክልል፣ ሶማሌ ክልል፣ በደቡብ ክልልና በድሬዳዋ ከተማ የመጀመሪያዎቹ ሶስቱ በአፋር ክልል በሶማሌና በ ክልል ላይ የተከሰተው ሙሉ በሙሉ ኮንትሮል ሆኖ አሁን ወረርሽኝ የለም። ድሬዳዋ ግን ቅርብ ጊዜ የተከሰተ ወረርሽኝ ነው። እሱም በጣም የተጠናከረ ምላሽ እየተሰጠ በአሁኑ ሰዓት ወረርሽኙን እየቀነሰ የመጣበት አግባብ አለ ማለት ነው። ስለዚህ ምናልባት ይህ እንግዲህ በአጭር ጊዜ ውስጥ ሙሉ በሙሉ ይቆማል ብለን እናስባለን። ከችግሙኒያ ጋር እየተሰሩ ያሉ ስራዎች የማህበረሰቡን ግንዛቤ ማስጨበቅ ከአካባቢ ንጽህና ጋር በተያያዘ ወይም ደግሞ ይህ ለትንኞች መራቢያ የሚሆኑ ቦታዎችን በማጥፋት ህብረተሰቡም ራሱን ለበሽታ ተጋላጭ ከሚያደርጉ ድርጊቶችን እንዲቆጠብ በማድረግ ወር መከላከያ ነገሮችን እንዲያደርግ በማድረግ እና ሕክምና መንሰጠ በማድረግ ወረሽ ሆን ያው ለመቆጣጠር ጥረት እየተደረገ ነው። በትኛሁን ድሬዳዋ ያለውን ማለት ነው። በተለይ ድሬዳዋ ከተማ ላይ እስካለፈው ነሐሴ ወር ማለቂያ ቀናት ድረስ ከሀያ ሺ የሚበልጡ ሰዎች በዚህ በሽታ መያዛቸው ተነግሯል። በበሽታው ሰበብ የሰው ህይወት ስለማለፉ ግን የተሰማ ነገር የለም። በሽታው ከዚህ በፊት በ2006 ዓመተ ምህረት ሶማሌ ክልል ውስጥ ተከስቶ በተደረገ ክትትል በቁጥጥር ስር ሊውል መቻሉን ያመለከቱት ዶክተር በየነ አሁን የተከሰተበት ምክንያት በተለያዩ አካባቢዎች ለትንኞቹ መራቢያ ምቹ ከሆኑ ነገሮች ጋር ሊገናኝ እንደሚችል ነው የተናገሩት። ቺኩንጉንያ ከዚህ በፊት የነበረ በሽታ ነው። በሽታውን የሚያመጣው ተሐዋሲን ቫይረስ ነው። ቺኩንጉንያ ቫይረስ ነው የሚባለው የሚተላለፈው ደግሞ በ ስምንት ባል ቢኖባትን አማካኝነት ነው እና ሌላ ወረርሽኝ ኢትዮጵያ ውስጥ በሁለት ሺ ስድስት አመተ ምህረት ሰሞኑን ክልል ላይ ተከስቶ ወረርሽኝ ያስከትሎ አሁን እንግዲህ በዚህ ጊዜም ተረጋግጦ ቁጥጥር ስራዎች ተሰርተው ነበር። ነገር ግን አሁን ለሁለት ሺህ አስራ አንድ አመት በላ ዓመተ ምረት በተለይ በተለያዩ የሀገሪቱ ክልሎች ላይ በተለያየ ምክንያት እንግዲህ ለትንኞቹ መራሪያ ምቹ የሆኑ የሰው ልጅ ባህሪዎች ሊሆን ይችላል፣ የአካባቢ ለውጥ ሊሆን ይችላል፣ የአየር ንብረት ለውጥ ሊሆን ይችላል፣ የከተማ መስፋፋት ሊሆን ይችላል። እነዚህ እነዚህ ነገሮች ትንኞችን እንዲራቡ ስለሚያደርጉ ከነዛ ጋር ተያይዘው እንዲህ አይነት ወረርሽኝ ነው ከጊዜ ወደ ጊዜ እየጨመሩ የመምጣት በተለያየ ቦታ የመከሰት ሁኔታዎች ይኖራሉ። ቺኩንጉኒያ ተዋሲ ከፍተኛ ትኩሳትና የመገጣጠሚያ ህመምን እንደሚያመጣ በተጨማሪም ሰውነት ላይ ሽፍታን እንደሚያወጣም ዶክተር በየነ ገልጸውልናል። የጤና ጥበቃ መረጃ እንደሚያመለክተው የቺኩንጉኒያ ወረርሽኝን በቀላሉ መቆጣጠር ያልተቻለው በከተማዋ የዝናብ ውሃ የማጠራቀም ፍላጎት ከፍተኛ በመሆኑና የሚጥለው የተቆራረጠ ዝናብ ለትንኛ መራቢያነት አመቺ በመሆኑ ነው ህብረተሰቡም ለዚች ትንኝ ብቻ ሳይሆን ለወባ ትንኝ መራቢያ ምክንያት እንዳይሆን ከወዲሁ ጥንቃቄ ማድረግ እንደሚኖርበትም እየተመከረ ነው። ከችኩንጉንያ ጋር ተመሳሳይነት እንዳለው ዶክተር በየነ የገለጹት ሌላው ባለፈው አመት የተከሰተ ወረርሽኝ ደግሞ የደንጊ ትኩሳት የሚባለው ነው። የደንጊ ትኩሳትም እዚሁ በሶማሌ ክልል እና በድሬዳዋ ተከስቶ ነበር። እርሱም ከችክንጉንያ ጋር በሚያሳያቸው ምልክቶች አብዛኛው የመመሳሰል ነገር አለው። የሚተላለፍበትን መንገድ ተመሳሳይ ትንኝ ኤደስ መስጥቶ ምትባለች ተስተላልፈው ስለዚህ የአጋላጭ ሁኔታዎች ተቀራራቢ ስለሆኑ ለችክንጉንያ የተደረገው አይነት የቬክተር ኮንትሮል ወይም ትንኞችን የመቆጣጠር ስራ ከአካባቢ ንጽሕና ጋር የሚገናኙ ናቸው። ትንኞች የሚራቡባቸውን ቦታዎች መግዳት፣ የተጠራቀሙ ውሃዎችን መድፋት፣ የኬሚካል ርጭት ማድረግ የመሳሰሉትን በመስራት እንግዲህ እሱም ሙሉ መቆጣጠር ተችሏል ማለት ነው። ከዚህም ሌላ በደቡብ ክልል ወላይታ ሶዶ ላይ የቢጫ ወባ ወረርሽኝ ተከስቶ እንደነበር እና ታማሚዎች አፋጣኝ ሕክምና እንዲያገኙ መደረጉንም አንስተዋል። ቢጫ ወባ ከሌሎቹ የሚለየው መከላከያ ክትባት ስላለው በአካባቢው የሚገኙ ሰዎች ክትባቱን እንዲያገኙ መደረጉንም ገልጸውልናል። እንደ ኮሌራ ሁሉ በአብዛኞቹ ክልሎች ተከስቶ የነበረው ደግሞ የኩፍኝ ወረርሽኝ ነበር። ዶክተር በየነ እንደሚሉት ህብረተሰቡን ከማስተማር አንስቶ አስፈላጊው የበሽታ መከላከል ተግባር ተከናውኗል። በ2011 ዓ ም የልጅነት ልምሻ ማለትም ፖሊዮ ኢትዮጵያ ውስጥ ከተከሰቱት ወረርሽኞች አንዱ ነበር። የዛሬ አምስት ዓመት ገደማ ተከስቶ ወዲያው የፖሊዮ ክትባት በየቦታው በመዳረሱ ከሁለት ዓመታት በኋላ በሽታውም ሙሉ ለሙሉ መቆጣጠር ተችሎ ኢትዮጵያ ከልጅነት ልምሻ ነጻ የሆነ ዓመት ማሳለፏ በዓለም የጤና ድርጅት ሳይቀር ተመዝግቧል። በ2011 ዓ ም እንደገና በሶማሌ ክልል ዶሎ ዞን ቦህ ወረዳ አንጋሎ ቀበሌ በግንቦት ወር 2011 ዓ ም መከሰቱ ነው የተነገረው። ስለ መጥፋቱ ከተነገረ በኋላ በሽታው ከየት መጥቶ ይሆን ላልናቸው ዶክተር በየነ እንዲህ ነው ያሉት ላይ አውራ ጥናት እያደረግንበት ስለሆነ ከዚህ ቦታ የመጣ ነው ከዚያ የመጣ ነው ብሎ ነው የምናያለን አይቻልም። የሆነ ሆኖ በሁለት ማህድራ ብቻ ነው የተከሰተ፣ እሱንም ጠጣፋ ምላሽ ተሰጥቷል። ሶስተኛ ዙር የክትባት ዘመቻን ተደርጓል። ይሄ በሽታው በታየባቸው ቦታዎች ላይ እና እዛ አጎራባች በሆኑ ሌሎች ቦታዎች ላይም በዚሁ ተመሳሳይ ስራዎች ተሰርተው በአሁኑ ሰዓት ምንም አይነት ሌላ ተጨማሪ ኬዝ የለንም። በዚህ አመት በወረሽኝ መልክ የተከሰቱት በሽታዎች በርክተው እንደሁ የጠየቅናቸው ዶክተር በየነ ከወትሮ የበለጡ በሽታዎች ተከስተው ሳይሆን በሽታዎቹን የመለየትና መረጃም የማዳረሱ አሰራር በመጠናከሩ እንደሆነ ነው የገለጹልን። በሌላው አመት ላይ የተከሰቱትን ወረሽኝ ስንት ነበሩ ከዚህ አመት የተለየ ብዙ ያለው የሚለውን ለማለት ምናልባት እንዘን ቁጥሮቹን ማየት ይፈልጋል። ጠቅለል ባለው ነገር ግን በሁለት ሺ አስራ አንድ ከሌላው አመት በጣም የተለየ ነው ብለን አናምንም። ምክንያቱም ወረርሽኞች በሁለት ሺ አስርም በሁለት ሺ ዘጠኝም ከዛ በል ባለፉት አመታት በተለያየ አጋጣሚ ተከስተዋል። ትልልቅ ወረርሽኞችም ተከስተዋል። አነስተኛ ሆኑ ወረርሽኞችም ይኖራሉ። ነገር ግን ምናልባት ከለየ ነገር ሊሆን የሚችለው ለህብረተሰቡ እነዚህም መረጃዎች በአሁኑ ሰዓት ቶሎ ቶሎ እያደረሰን ነው። በሰውም ስለ ወረርሽኞቹ አውቆ ራሱ እንዲከላከል ከመገናኛ ብዙሀን ጋር ጠንካራ የሆነ ግንኙነትን በመፍጠር ስራዎችን እየሰራን ነው። ካለፈው አመትስ ወደ አዲሱ አመት 2012 የተሻገሩ በሽታዎች ይኖሩ ይሆን? ብዙ ወረርሽኞች ስለሆኑ በየተለያዩ ቦታ የተፈጠሩት ጠቅለል ባለ ሁኔታ ማለት የሚችለው ምንድን ነው? የተጠናከረ የቅኝት የአሰሳ ስራ እንዲሰራ በማድረግ ፈጣን ምላሽ እንዲሰጥ ማድረግ ለክልሎችና ወረርሽኝ እየተቀሰቀሰባቸው ቦታዎች የሕክምና ግብአቶች እና ሌሎች ግብአቶች በማቅረብ የገንዘብን ድጋፍ በማድረግ ፈጣን ምላሽ ሰጪ ቡድን ወደ ቦታው በመላክ እና የቴክኒካዊ ድጋፍ በማድረግ ወረሽኖቹን ለመቆጣጠር ተደርጓል ው አብዛኛውን ወረርሽኞች ው በቁጥጥር ስር ነው። አሁን እንዳገሲ ለተሰቀሱ ወረርሽኞች ካልሆነ መስተቀር በሁለት ሺህ አስራ አንድ የተሰቀሱት አብዛኞቹ በቁጥጥር ስር ናቸው። ምናልባት የቺኩንጉኒያ ወረርሽኝ ነው አሁን በሁለት ሺህ አስራ ሁለትም ገና እየቀጠለ ያለው የትሬድዋል አድማጮች ስለሰጡን ማብራሪያ ዶክተር በየነ ሞገስን በማመስገን ለዛሬ ያልነውም በዚሁ አበቃን። አስተያየት ጥቆማችሁ አይልን ሸዋዬ ለገሰ ነኝ። ሰላም ሁኑ።